ኢትዮጵያ የኮሮና ቫይረስ ከተከሰተ ጀምሮ አብዛኛው ታማሚ ተኝቶበት የሚገኘው የኤካ ኮተቤ ሆስፒታል ዋና ስራ አስፈጻሚ አቶ ዳዊት ኪዳኔ ጋር ያደረግነውን ቆይታ ተከትሎ የተሰናዳ ዘገባ ነው ተከታዩ ቅንብር። በኢትዮጵያ የመጀመሪያው በኮሮና ቫይረስ የተያዘው ሰው ከተለየ በኋላ እስካሁን በተደረገው ምርመራ ይህ ዘገባ እስከተጠናቀረበት ድረስ ስልሳ ዘጠኝ ሰዎች በቫይረሱ ተይዘዋል። በጤና ሚኒስቴርና በህብረተሰብ ጤና ኢንስቲትዩት አማካኝነት ዛሬ በወጣው የ ሀያ አራት ሰዓት ሪፖርት መሰረት እስካሁን ሶስት ሺ አራት መቶ ሰባ ሰባት ሰዎች ናሙናቸው ተወስዶ በተደረገላቸው ምርመራ ከተያያዙት ስልሳ ዘጠኝ ሰዎች መካከል ሶስቱ በበሽታው ሕይወታቸው አልፏል። ሁለቱ ደግሞ ወደ አገራቸው ተመልሰዋል። አስሩ ከበሽታው አገግመዋል። በአሁኑ ሰዓት በአጠቃላይ በቫይረሱ ተይዘው በለይቶ ሕክምና ውስጥ የሚገኙት ሀምሳ አራት ሰዎች ናቸው። ከእነዚህ ውስጥ አርባ አምስት የሚሆኑት በኤካ ኮተቤ ሆስፒታል ውስጥ ተኝተው በመታከም ላይ እንደሆኑ የሆስፒታሉ ስራ አስፈጻሚ አቶ ዳዊት ኪዳኔ ለአሜሪካ ተናግረዋል። ሁኔታውን እንዲያስረዱን እና ዝግጅታቸው ምን እንደሚመስል ጠይቀናቸዋል። ተጨማሪ ደግሞ ነጋጠባ በተለይ ልክ አዲስ አበባ አካባቢ ያሉ አራዲስ ህመም የተረጋገጠባቸው ሰዎችን እየተቀበልን እንገኛለን። እንግዲህ ዛሬም እየተቀበልን ነው። ከዝግጅታችን አንጻር ና ከተዘጋጅተን ከቆየነው አንጻር በዛ ደረጃ ሕክምና ነው እየሰጠ እንገኛለን። በቂ የሕክምና ባለሙያዎች አሏችሁ? በቂ ነው ባይባለን፣ ማሉ ማለት ቤት አለ። ከዚህ በላይ የተስፋፋ ከሄደ በጣም በቁጥርም በፕሮፌሽንም ተጨማሪ ፕሮፌሽናሎች መጠየቃችን አይቀርም። ነው ጠቅላላ ሐኪም፣ ነርስ፣ ፋርማሲ፣ ላቦራቶሪ ኦልሬዲ ጠይቀናል። ፕላናችን ኦልሞስት ስልጠና መስጠት ላይ ነን። ተጨማሪ ሰው ሀይል ያስፈልገናል ኦልሬዲ አሁን ግን ናቶ ሲደር ብዙም አላጋጠመንም የተባለ ሀኪም የነርሱን እስካሁን ተራንስ ስራዎች ማለት ነው። ከዚህ በኋላ ግን እንደምታየው ነገር ተባ ከዚህ የመጨመር አዝማሚያ እያሳየ ስለሆነ ተጨማሪ ሲኒየር ስፔሻሊስቶችን ያስፈልጉናል። ተጨማሪ ነርስ፣ ላቦራቶሪ፣ ፋርማሲ እና ሌሎችን በሳፖርት ዲቨሎፕመንት ሳፖርት ያስፈልጉናል። እንግዲህ ሁሉም ባለድርሻ አካል በተቻለ መጠን የተረባረበ ስለሆነ በዛ ደረጃ እየሰራ እንገኛለን። እንግዲህ ተ ቁሳቁሶችስ ለምሳሌ ለህክምና የሚያስፈልጉ ቁሳቁሶች ቁሳቁሶች በበቂ ደረጃ አላችሁ? አዎ፣ አሁንም አሁንም አሁንም አሁንም እየጠየቅን እየቀረብልን አሉ። ቀደም ብለን በቀረበልን በተለይ በድሃኒት ሳፕላይ ኮንሲመብል ፕላስ ኢኬፕመን ላይክ እንደምታውቂው አይሲዩ ላይ የሚያስፈልጉ ኢኬፕመንቶችን በተቻለ መጠን በቀረው ልልክ ወደ አስር የሚጠጉ ሜካኒካል ቬንትሌተሮችን እና በየዋጋው የሚያስፈልጉ ግብዓቶችን ቀርን ብለን በማለውልት እየተጠቀምን አገልግሎት እየሰጠን እንገኛል። እንዲሁ ቁጥሩ እየጨመረ ከመምጣቱ ጋር ተያይዞ ደግሞ አሁንም የሚፈለገውን አቅርቦች እንዲቀርብልን እየጠየቅን ነው። የቀረበልንም አለ። ሂደትም የሚቀርቡ ነገሮች ታሳቢ አድርገን ሰራ ነው። እንግዲህ እስካሁን ይሄ አጠረን ብለን የለየን የለም፣ ግን ሊያጥር እንደሚችል

ወይም ደግሞ በተዘጋጀው የአይፒፒስ ፕሮቶኮሎች ነው አገልግሎት መስጫ ክፍሎቻችን ዲዛይን ያደረግናቸው። በዛ ደረጃ መፍራት ያለብን ልክ ከሴታት ጋርም እያያዝን እያንዳንዱ የአገልግሎት መስጫ ክፍሎቻችን ተገላጭነት መከላከል በሚቻል ስታንዳርድ ነው እየተሟሉ። እንግዲህ ዋናው ተገላጭነታችን የተከላከል ነው ወይም ደግሞ መከላከል አለብን ብለን አስበናል። በዘረጋናቸው ያከራ ሰዓት ነው እየሰራን ያለ ነው ከሙያተኛው ጋር ተያይዘው ምናልባት ማያትንሽ እስካሁን በፕሮቶኮል መሰረት መለስ ወይ መጠቀም ያለባቸው የፐርሰናል ፖቲቲቭ ዲቫይስ ወይ ኢኪፕመንት መላቸውን ፉሊ መጠቀም ቢኖርብን ፉሊ መጠቀም እንዲያም ደግሞ በፓርሻል መጠቀም ያለብን በፕሮቶኮል መሰረት የሚጠቀሙ ነው። እንግዲህ አግኘት እየሰጠ ያለ በተቻለ መጠን አሁን ከዘላቂነታችን ለመከላከል የሚያስችል ከሞላ ጎደ እየጠቀሙ እንገኛለን። እስካሁን ሰዓት ድረስ አንዳንድ የተጓደሉብን መማዋት ያለባቸው ግባቶች እን መሀል ላይ የማነስ አጋጣሚዎች ያጋጥመናል። ልክ ባጋጠመን ልክ ጠይነ ደግሞ ከተለያዩ ፓርትነሮችን እያገኘን እንገኛለን። እስካሁን ያለው ሂደት ይመስላል። እስካሁን በዚህ ቫይረስ ተይዘው ሕይወታቸው ያለፈው ሶስት ሰዎች ሲሆኑ በቫይረሱ የተያዙ ሰዎች ሕይወታቸው ሲያልፍ የቀብር አፈጻጸም ስነ ስርዓቱ ምን እንደሚመስል ጠይቀናቸው ነበር። አቶ ኪዳኔን በየእንደ አገልግሎት የየራሱ የተዘጋጀ ፕሮቶኮል አለ ከማድረግ ጀምሮ ሳምፕል ተመውሰድ ጀምሮ ማኒፌስት ያደርጉ ሳስፔክትድ ኮሮናዎቻችንም እንዲሁም ደግሞ ትሪትመንት ሴንተር ላይ የሚሰጡ ማናቸውን አገልግሎቶችን የተዘጋጀ ፕሮቶኮሎች አሉ። የህክምና ጨርሶ ሪከቨር ሲያደርጉ ሪከቨር ካደርጉ በኋላ የምንከተላቸው ፕሮቶኮሎች ኦልሬዲ እንደ ሀገር የተዘጋጀ ፕሮቶኮሎች የተሰጠነ ነው። እንዲያም ብለው ደግሞ እንዲያ ቅድም እንዳገረጽ በተቻለ መጠን አገልግሎት ሲያገኝ ቆይቶ ግን አቅም በላይ በሆነ ምክንያት እንዳጣናቸው ወገኖች አሉ። ቅድም እንዳሳቸው ልክ እንዲህ አይነት ኬዝ ቢከሰት ቤት ቦሪ ወይ የሞርድ ማናጅመንት በተቀመጠ ፕሮቶኮሎች ነው እየሰራ ነው። ልክ ያለ በሆስፒታልና በሆስፒታላችን ደረጃ ላይ መሰረት ያለባቸው ራሱ የተቻለ ፕሮቶኮል አለ። ከዛም ሲያልፍ ደግሞ የተለያዩ ሴክተሮች ቤት ቦሪ ማናጅመንት ያደርግበትን ስርአት ከተለያዩ ሴክተሮች ጋር በተዘረጉ ፕሮቶኮሎች ነው እየሰራ ያለ። እንግዲህ አዲስ እንደመሆናችን መጠን የሶስት የአራት የአምስት ሴክተሮች ትብብር ወይ ስራ ይጠይቃል። ልክ የቀብር ስነስርአቱን በሆስፒታል የት መስ ነው እስኪ ይንገሩን። አምስቱ እንደው አድማጮችም እንዲያውቋቸው እንዲረዷቸው እነዛ አምስቱ ፕሮቶኮሎቹ መካከል አፈጻጸሙ ምን ይመስላል? ፕሮቶኮሉ ምን ይመስላል? ፕሮቶኮሉ ምን ይመስላል? ልክ የተለያዩ ሴክተሮች ትብብር ይጠይቃል ጉዳዩ ከዚህ ቀደም እስከ እስከ አሁን አሳደስ ማለት ከዚህ በኋላ የሚቀየሩ መንግስት በይፋ የሚያሳውቃቸው ጉዳዮች ይኖራሉ አለ። እስከዛ ድረስ ግን እዚህ ደረጃ ላይ ሳንደርስ የነበረው ግን በተዘጋጀው እጃችን ላይ ባለ ፕሮቶኮል ንግስቃን ያለ እንግዲህ ጉዳዩ እንደ ኢትዮጵያ መሰራት ያለባቸው ስራዎች አሉ። እንደ ጤና ሚኒስቴር መሰራት ያለባቸው ስራዎች አሉ። እንደ ሆስፒታል መሰራት ያለባቸው ስራዎች አሉ። ያም ሲል ደግሞ ልቅ ቀብር የሚፈጸምባቸው በስነ ስርአት ከሞርግ ትራንስፈር የሚደረግበትን ወደ የሚቀበርበት ቦታ ተኪዶል ቀብርም በበላይነት ኮኦርዲኔት ማ የሚያስተባብሩ የሚከተሏቸውን ማን ስርዓት የሚላበሷቸውን ተላቅ ያተገላጭ መስሉ ማለት ነው እንግዲህ ይሄ እኔ ስፔስፊክ ልነግርሽ የምችለው አሁን ያልኩሽ ነገር ከዚህ በኋላ በይፋ በይፋ በግልፅ መንግስት ያወጣቸውን ፕሮቶኮሎችን ለህዝብ ግልጽ ይሆናል እሱ በይፋ ሲነገር ሞር ግልጽ መሆን ይችላል እስካሁን ግን ሆስፒታልና በሆስፒታል ደረጃ የሰራቸው ስራዎች ለማውራት ያክል ግን ሚ አጋጣሚ በሚፈጠርበት ዴዙን እንዴት ኮንቴን ይደረጋል እንዴት ማነጅ ይደረጋል ምን ድረስ እኛ ሳር ላይ ይቆያል በየትኛው ሀገር የሚል በተዘጋጀ ፕሮቶኮሎች እንግዲህ እየሰራን ያለነው። ይሄን ጥያቄ ያነሳሁት ምን ለምንድን ነው የመጀመሪያዋ በዚህ ሰለባ የሆኑት የስልሳ ዓመት ኢትዮጵያዊ እንደገና የቀብር ስነ ስርዓታቸው ተከናወነ የሚል ነገር አይቼ ስለነበረ ይሄ እንዴት ሊፈጠር ቻለ ብዬ ነው። በዚህ አይነት ክስተት የተፈጠርበት አጋጣሚ ቅድም እንዳልኩሽ የብዙ ሴክተሮች ትብብር ይጠይቃል። እንደተከሰተ ከተው የነበረ ፕሮቶኮሎች ሆስፒታል ብቻ የሚመለከት ስራዎች ሳይሆን ከሆስፒታል ውጭ የሆኑ ስራዎችን ዩኒቨርሲቲ መስራት የሌለባት ሌሎች ሴክተሮች ቅድም ስ ተቅልሶ የነበረ ሴክተሮች መስራት ያለባቸው ስራዎችን የየደሻቸው መወጣት የሚኖርባቸው ስራዎች አሉ። ክል ኦልሬዲ የዛን ያጋጠ ምንድን ነው ድንገት ያነገር ሲከሰት በየደረጃው ባሉ ሴክተሮች መስራት ያለበት ስራዎች ትንሽ ያለመናዮ ችግር ነበረ። የቅድም እንዳልኩሽ ክ ያልተደራጅንባቸው ክ መደራጅ የነበረብን ነገሮች እንዚህ ብዛም ነበሩና ከዛ ጋር ተያይዞ የተፈጠረ የኮሚኒኬሽን ችግር ነበረ። በዛ ምክንያት የተፈጠረ ክፍተት እንዳለ ቀላቃለ ወይም ክፍተቱ ከተፈጠረ በኋላ በተነሱ ጥያቄ መልሶ ማስተካከያ እንደተሰጣ ቃለው ማስተካከያው እንደተሰጠ ማሚል ነገር ዲቴይል ለጊዜ መረጃ የለኝም። እኔም እያጣራው ስለሆነ ማለት ነው። በዚህ ቫይረስ ተይዘው ሕይወታቸው ያለፈው የስልስ አመት ኢትዮጵያዊ ሕይወታቸው ባለፈበት እለት ምሽት ወዲያውኑ በመቀበራቸው ምክንያት የተቀበሩበትን ቦታ ዘግይተው የተረዱ ቤተሰቦች የቀብር ስነ ስርዓቱ በድጋሚ እንዲከናወን ማድረጋቸውን ምንጮች ለአሜሪካ ድምጽ ገልጸዋል። አቶ ዳዊት የቀብር ስነ ስርዓቱን በተመለከተ ራሱን የቻለ የቀብር አፈጻጸም ስነ ስርዓት እንደነበር ገልጸው የመጀመሪያዋ ሟች ቤተሰቦች ከሚፈልጉት ቦታ ውጪ የተከናወነው በየደረጃው ሲደረግ በነበረ የመልእክት ልውውጥ በተፈጠረ ክፍተት ነው ብለዋል። አስክሬኑ ሳያድር ወዲያውኑ ሊቀበር የቻለበት ምክንያትንም ሲያስረዱ አንድ አስክሬን 24 ሰዓት ሲቆይ የሚቀመጥበት ፍሪጅ ያስፈልግ እንደነበር ገልጸው በወቅቱም የመጀመሪያዋ እንደመሆኑ መጠን በኮሮና ቫይረስ የተያዘ ሰው ህይወቱ ሲያልፍ የሚቀመጥበት ፍሪጅ አልነበረንም። አሁን ግን እርሱ ችግር ተቀርፏል ብለዋል አቶ ዳዊት። ከዚያ ቀጥሎ ህይወታቸው ያለፈው ሟች ፕሮቶኮሉን በጠበቀ መንገድ በሚገባ መከናወኑን ገልጸው ከዚህ በኋላ መንግስት ይህንን መመሪያ በይፋ ግልጽ ስለሚያደርግና ህብረተሰቡም ስለሚረዳ በዚህ በኩል ተጨማሪ ችግር አያጋጥምም ብለዋል። አድማጮች መንግስት በኮሮና ቫይረስ የተያዙ ሰዎችን የቅብር ስነ ስርዓት እንዲከናወንበት ያወጣውን የፕሮቶኮል መመሪያ በተመለከተ ዝርዝር ማብራሪያ የያዘ ዘገባ ይዤ እመለሳለሁ።